مهبره سبب لا ሼክ አብዱራህማን ሀጂ ከቢር፣ በአውስትራሊያ የኢትዮጵያውያን እስልምና እምነት ተከታዮች መሪ፣ እንኳን አደረሶ ለኢትዮጵያውያን አዲስ ዓመት። እዚህ አውስትራሊያም ሆነ በዓለም ዙሪያ ሆነው በዓሉን ለሚያከብሩ የእስልምና እምነት ተከታዮችም የኢትዮጵያውያንን አዲሱን ዓመት ምክንያት በማድረግ መልእክቶትን ያስተላልፉ ዘንድ ጋብዘናል። አመሰግናለሁ። እንግዲህ ሰላሙ አለይኩም ወረህመቱላሂ ወበረካቱ። በዚህ ጀምራለሁ። መላው ኢትዮጵያ ህዝብ እንኳን በአዲሱ አመት አላህ በሰላም አደረሳችሁ ብዬ ምኞቴን ይገልጻለሁ። ዘንድሮ በከባድ ሁኔታ ውስጥ እንገኛለን። ስለ ማንኛው ኢትዮጵያ መቼም ያለ ችግር አሳልፈ አታውቅም። ያ ሁሉም ችግሮች ችለን እርስ በርስ ተጋግዘን እናልፋለን ብለን ትልቅ ግምታለን። ከአላህ ኢንሻላህ ያኔ አላህ አይጥልንም። ስለ ማንኛው ሁላችሁም አላህ በሰላም አደረሳችሁ። ይሄ የሚቀጥል አመት አላሁ ሱብሃነ ወተዓላ የሰላም፣ የፍቅር፣ የእድገት፣ የብልጽግና የሁሉ ምኞታችን የምንደርስበትን አላህ ያርግልን። ኢትዮጵያን አላህ ይባርካት፣ አላህ ይጠብቃት። የኢትዮጵያን አንድነት አላህ ይጠብቅ። በተለይ ወታደሮቻችን ደማቸውን ህይወታቸውን ሰጥቶ በየቦታ የሚገኙ የኢትዮጵያን እህልውናን ለመጠበቅ አላህ ይጠብቃችሁ፣ አላህ ከፍ ያለ ቦታ አላህ ይስጣችሁ። በእናንተ እንኮራለን። መልክቴ ዘንድሮ ይሄ ነው እና አላሁ ሱብሃነ ወተዓላ ci ho pensato la madre يعني ما كم يا درجان درسنا أو نمدمو يبلتها الله سبحانه وتعالى يعني تنش يكرن ودا ترو نيتاو إزباكني وطالب لني يطبقنا هي مجنيته وطعم كربنا السلام عليني بدعاء إن شاء الله الله سبحانه وتعالى هي النجار أستك أقوله أي شيء بعهز ولا تروه ليتا يعرف البنان كالله تلك من يطالن أبى سجن شيخ عبد الرحمن حجي كبير بأستراليا يا أي سلم ና እምነት ተከታዮች መሪ ስለነበረን ቆይታ እናመሰግናለን። እኔም አመሰግናለሁ በረካ ሁነ። እናንተም ሁልጊዜ አስታውሳችሁ ለሀገራችሁ ብላችሁ በየጊዜ በእስልምና ጉዳይም ሆነ በሌሎችም ሆነ በሀገርም ጉዳይ ሆነ ለህዝቡ ለኢትዮጵያ በመቆማችሁ በጣም ደስ ብሎናል። አላህ በረካ ያርጋችሁ። አላህ ሀገራችን ይጠብቅ። እኔም አመሰግናለሁ። ተንክ ቨሪ መች። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።